The Voice of America. ፖሊስ አቶ በቀለ ገርባን በሰው ሕይወት ጥፋትና በመቶዎች ሚሊዮን ብር በሚገመት ንብረት ውድመት እንደጠረጠራቸውና ማስረጃ እያሰባሰበ መሆኑን በመግለጽ ተጨማሪ የምርመራ ጊዜ እንዲሰጠው ትናንት ፍርድ ቤትን ጠየቀ። አቶ በቀለ ፖሊስ ያቀረበው ጉዳይ እኔን የሚመለከት አይደለም ሲሉ ተቃውሞ አሰምተዋል። ፍርድ ቤቱ የተለያዩ ትዕዛዞችን ሰጥቷል። መለስካቸው አምሃ ዝርዝሩን ይዟል። በፌዴራል የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ ፖሊስ በኦሮሞ ፌዴራሊስት ኮንግረስ ተቀዳሚ ምክትል ሊቀመንበር በአቶ በቀለ ገርባ ላይ አሰባስብ ያለው ያላቸውን ማስረጃዎችና ይቀረኛል ያለውን ስራም ለችሎት አቀረበ። በዚሁ መሰረት መርማሪ ፖሊስ ባለፉት 14 ቀናት ያከናወነውን ስራ ሲዘረዝፍ ተጠርጣሪው ግጭት ለመቀስቀሻ የተጠቀሙባቸው ሰባት ሽጉጦች ማግኘቱንና ለዚህም ማስረጃ ሰነድ 21 ገጽ ማስተርጎሙን የኤሌክትሮኒክስ መሳሪያዎችን አስመርምሮ መቀበሉን የአስር ተጠርጣሪዎች ቃል መቀበሉን እንዲሁም የሃያ ሁለት ምስክሮችን ቃል መቀበሉን አስረድተዋል። በሌላ በኩል ከአዲስ አበባ ከተማ ገቢዎች መስሪያ ቤት፣ ከቦሌ ክፍለ ከተማ፣ ከአዲስ አበባ መንገድ ትራንስፖርት ሰኔ 23 ቀን 2012 በተቀሰቀሰው ሁከት ከ166 ሚሊዮን ብር በላይ በሚገመት ንብረት ላይ ውድመት መድረሱን ሪፖርት እንደተቀበለም ፖሊስ ገልጸዋል። በኦሮሚያ ክልል በቡራዩ ከተማ የአራት ሰዎች ህይወት መጥፋቱን፣ አራት ሰዎች በከባዱ ቁስለኛ እንደሆኑ፣ ሰባት ሚሊዮን ብር የሚገመት ንብረት ለመውደሙ ሰነዶችን እንዳሰባሰበ አብራርተዋል። በአዲስ ከተማ በኦሮሞ ባህል ማዕከል ከተጠርጣሪዎች አጃቢዎች በተተኮሰ ጥይት አንድ የፖሊስ አባል መገደሉንና ሌሎችም መቁሰላቸውን በማስታወስም ለዚህም የሰነድ ማስረጃ መያዙን ዘርዝረዋል። በአዲስ አበባ ከተማ ከአምስት ክፍለ ከተሞች እና ከሁለት የግል ተቋማት በተገኘው ማስረጃ መሰረት ከሁለት መቶ ሚሊዮን ብር በላይ የሚገመት ንብረት መውደሙንም አስረድቷል። በመጨረሻም ፖሊስ ተጠርጣሪ በኦሮሚያ ክልል የሚኖሩ የተለያዩ ብሔር ብሔረሰቦችን ለማጋጨት ሆን ብለው መቀስቀሳቸውን በምስክሮች ማረጋገጡን ጠቅሶ ሌሎች ይቀሩኛል ያላቸውን ስራዎች በመዘርዘር ተጨማሪ የአስራ አራት ቀን ጊዜ እንዲፈቀድለት ጠይቋል። ተጠርጣሪው በበኩላቸው ለፍርድ ቤቱ አቤቱታቸውን አሰምተዋል። አቶ በቀለ ገርባ መርማሪ ለፍርድ ቤቱ ተጠርጣሪዎች እያለ እንደሚጣራ እሳቸው ግን ብቻቸውን እንደቀረቡ ፍርድ ቤቱ እንዲገነዘብላቸው ተናግረዋል። ሰባት የጦር መሳሪያ ቢልም እሳቸው መሳሪያም ሆነ የግል ጥበቃ እንደሌላቸውም ገልጸዋል። በመጨረሻም መርማሪ ፖሊስ ያነሳ ሁሉ እሳቸውን እንደማይመለከታቸውና መንግሥት ያስራቸው በምርጫ እንዳይሳተፉ እንደሆነ ተናግረዋል። ፖሊስ የጠየቀውን ተጨማሪ የምርመራ ጊዜ በመቃወም ፍርድ ቤቱ በገለልተኝነት ጉዳዩን ተመልክቶ ውሳኔ እንዲሰጣቸውም ጠይቀዋል። ጠበቆቻቸውም ፖሊስ እሳቸውን የማይመለከትና በጅምላ ክስ የቀረበ በመሆኑ ተጨማሪ የምርመራ ጊዜ ሊጠይቅባቸው አይገባም ሲሉ ተቃውመዋል። አክለውም ደንበኛቸውን ሊያገኟቸው እንዳልቻሉ ጠቅሰው ይህም እንዲስተካከልላቸው ጠይቀዋል። በመጨረሻ ፍርድ ቤቱ ጠበቆች ከደንበኛቸው ጋር ለምን መገናኘት እንዳልቻሉ የእስረኞች አስተዳደር ኃላፊ ቀርቦ እንዲያስረዳ ትዕዛዝ በመስጠት ለፖሊስ ተጨማሪ ስምንት ቀን የምርመራ ጊዜ ሰጥተዋል። ለሐምሌ 28 ቀን 2012 ዓ ም እንዲቀርቡም ቀጠሮ ቆርጠዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ